The voice of a man. የጋና ምርጫ ኮሚሽን ትላንት የተካሄደውን ፕሬዝደንታዊና የምክር ቤት አባላት ምርጫ የድምፅ ውጤት ቀስ በቀስ ይፋ እያደረገ ነው። ኮሚሽኑ በአንዳንድ አካባቢዎች ከተመዘገበው መራጭ በላይ የሆነ ድምፅ ተሰጥቷል፣ ሌሎችም ጣልቃ ገብ ተግባራት ተፈጽመዋል የሚሉ አሉባልታዎች እየተናፈሱ ስለሆነ ቆጠራውን በከፍተኛ ጥንቃቄ ለማከናወን ብለን ነው ሲል አስታውቋል። ይህ በእንዲህ እንዳለ ገዢው ፓርቲና ተቃዋሚዎች ሁለቱም በየበኩላቸው ስለ ውጤቱ እየተናገሩ ነው። ፍራንቼስካ ካካራፎ ፎርሰን ከአክራ ያጠናቀረችውን ዘገባ ዝርዝር ቆንጅታ ታቀርባለች። ጋናዊያን ጋናውያን በስልጣን ላይ ባሉት ፕሬዚደንት ጃን መሃማና በተቃዋሚው መሪ ናና አኩፎ አዶ መካከል ትናንት የተካሄደው ፉክክር ውጤት በይፋ እስከሚነገር በጉጉት እየጠበቁ ነው። ይሁን እንጂ ገዢው ኤንዲሲና ተቃዋሚው ኤንፒፒ ፓርቲዎች የየበኩላቸውን የድምፅ ውጤት መናገሩን ተያይዘውታል። ገዢው ፓርቲ ዛሬ ሀሙስ ጠዋት ጋዜጣዊ ጉባኤ ጠርቶ ሲያበቃ እጩዌ አሸንፈዋል ሲል አውጇል። የተቃዋሚ ፓርቲው የዘመቻ ኃላፊ ፒተር ማክማኑ በበኩላቸው እስካሁን በተደረገው የድምፅ ቆጠራ አብላጫውን ድምፅ ናና አኩፎ አዶ አግኝተዋል ብለው ሲናገሩ የተሰበሰበው ደጋፊ በሆታ ደስታውን ገልጿል። ናና አዶዳንኳ አኩፎ አዶ 66 ናና አዶ ዳንከዋ አኮፎ አዶ አራት ሚሊዮን 676998 ድምፅ አግኝተዋል። ያም 54 ነጥብ 91 ማለት ነው። ፕሬዚዳንት ጃማ መሃማ ሦስት ሚሊዮን 694724 ድምጾች አግኝተዋል። 43 ነጥብ 38 ማለት ነው። ስለዚህ ከጠቅላላው የድምፅ ጣቢያዎች ሰማንያ ከመቶ ውጤታቸውን አስገብተዋል። የቀረው 20 ከመቶ ይህን ውጤት የሚቀለብስ እንደማይሆን እንተማመናለን። የገዢው ፓርቲ የምርጫዎች ጉዳይ ኃላፊው ሳሙኤል አፎሱ አምፖፎ በበኩላቸው የተቃዋሚው ፓርቲ አድራጎት ኃላፊነት የጎደለው ደንታ ቢስነት ነው ሲሉ ነቅፈዋል። ከሀገሪቱ ዙሪያ መደዳውን በተካሄዱ የድምፅ ቆጠራዎች የእኛ እጩ ፕሬዝዳንት ጃን ማሃማ ምን ደረጃ ላይ እንዳሉ አውቀናል። በመላ አገሪቱ በጣም ጥሩ ይዞታ ላይ ናቸው። ነገር ግን ፓርቲያችን ሕግን የሚያከብር በመሆኑ ውጤቱን በአደባባይ አናውጅም። የኤንፒፒን አድራጎት ሁሉም ሕግ አክባሪ ዜጋ ሊያወግዘው ይገባል። የምርጫ ኮሚሽኑም ጋዜጣዊ ጉባኤ ጠርቶ የድምፅ ቆጠራ ውጤቶችን የመናገር ስልጣን ያለው ብቸኛ አካል እሱ መሆኑን አስገንዝበዋል። ውጤቶቹም በቅርቡ ይፋ እናደርጋለንና በትዕግስት ተረጋግታችሁ ጠብቁን ሲልም ለሕዝቡ ተማጽኖ አቅርበዋል።